ምዕራፍ 20 አዳዲስ ጅምሮች። ምስራቅ አፍሪካ ውስጥ በአፍሪካ ቤተክርስቲያን ላይ የጀመርነው ይህ የመጀመሪያ ጥናት የክርስትና ተልእኮ ወደ ምስራቅ አፍሪካ የባህር ዳርቻ መመለሱን ለመመርመር ወደሚያስችለንና ራቅ ወዳለው ሰሜናዊ ክፍል ያመጣናል። በዚህ ምዕራፍ የምናገኘው መረጃ የቀደምት ምስዮናውያንን ጊዜ በአጭሩ ገለጠልን። ቆይተን ስለምንመለከተው የኬንያ ቤተክርስቲያን እድገት ዝርዝር ጥናት ጥልቅ ታሪካዊ መነሻ ይሰጠናል። የቀደምት ፕሮቴስታንት ምስዮናውያን ስራ ምስራቅ አፍሪካ ውስጥ የተጀመረው በሉድዊንግ ክራፍ እና በጆን ሬብማን ነበር። ክራፍ እና ሬብማን ሴራሊዮን ውስጥ ወደ እንደነበሩት ቀደምት ሚስዮናውያን የመጡት ከጀርመን ቢሆንም የተላኩት በቤተ ክርስቲያን ሚስዮናዊ ማህበር በኩል ነበር። ሉድዊግ ክራፍ በ1810 ዓመተ ምህረት ጀርመን ውስጥ ተወለደ። የአንደኛ ደረጃ ትምህርቱን በመከታተል ላይ ያለ እግዚአብሔር ሚስዮናዊ እንዲሆን አድርጎት ጠርቶት እንደሆነ እንዲያሰላስል ያደረገውን ጽሑፍ አነበበ። በዚሁ መሰረት ስዊዘርላንድ ውስጥ በሚገኝ አንድ የሚስዮን ኢንስቲትዩት ከሰለጠነና የዩኒቨርሲቲ ትምህርቱን ካጠናቀቀ በኋላ በ1837 ዓመተ ምህረት ወደ አፍሪካ ተመለሰ። የመጀመሪያ ግቡ ኢትዮጵያ እንጂ የኬንያ ወይም የታንዛኒያ ባህር ዳርቻ አልነበረም። በዚህ መሰረት ከሌላ ሚስዮናዊ ጋር ለአምስት አመት በሸዋ ክፍለ ሀገር ሲሰራ ቆይቶ ውሹራው ለመሆን ከጀርመን የምትመጣውን ሴት ለመቀበል በ1842 ዓ.ም ምረት ወደ ግብጽ ሄደ። ነገር ግን ከጋብቻው በኋላ ወደ ሸዋ የመመለሻውን ፈቃድ መንግስት ከለከለው። ይህ ድርጊት በኢትዮጵያ የነበረውን ሚስዮናዊ ስራ ወደ ኋላ የመለሰ እርምጃ ቢሆንም ሌላውን የአፍሪካ ክፍል ለወንጌል መክፈቻ የእግዚአብሔር መንገድ እንደነበር አሁን ይገባናል። ክራፍ ወደ ኢትዮጵያ ለመመለስ እንደማይችል ከተገነዘበ በኋላ ከምስቱ ጋር ወደ ዛንዝባር በመጓዝ በጥር ወር 1844 ዓመተ ምህረት እዚያ አደረሱ። ወደ ሞምባሳ የሚሄድበትን ፈቃድ ከዛንዝባሩ ሱልጣን በማግኘቱ መሐል አገር ከሚገኙት ኦሮሞዎች ጋር የሚገናኝበትን እድል ያስስ ጀመር። ሉድዊግ ክራፍ በዚህ ጊዜ ለምስራቅ አፍሪካ ወንጌል የሚደርስበትን ስልት ነድፈዋል። የምስራቅ አፍሪካ ዋና ነገድ ኦሮሞዎች ናቸው ብሎ ያምን ነበር። ምሶናውያን ወንጌልን ለኦሮሞዎች ቢያደርሱና እነዚህ አፍሪካውያን ክርስቲያኖች ቢሆኑ ሌሎቹን የምስራቅ አፍሪካ ነገዶች በሙሉ በወንጌል መድረሱ ይቀል እንደነበር አመነ። በመሆኑም በምስራቅ አፍሪካ ደቡባዊ ወሰን የሚገኙትን የኦሮሞ ነገዶች የማግኘትና በመካከላቸው የሚስዮን ጣቢያ የማቋቋም ከፍተኛ ፍላጎት አድሮበት ነበር። ክራፍና ምስቱ በግንቦት ወር 1844 ዓመተ ምህረት ለምስራቅ አፍሪካ የመጀመሪያ የሆነውን የሚስዮን ጣቢያ ሞምባሳ ላይ አቋቋሙ። ነገር ግን በስራው ብዙ እድገት ከማሳየታቸው በፊት ባለቤቱ በሐምሌ ወር ሞተች። ይህ ለሉዲዊንግ ክራፍ ከባድ ድንጋጤ ነበር። ነገር ግን ጌታ ስራውን ይቀጥል ዘንድ አበረታ። ሚስቱ በሞተችበት ወቅት በወባ በሽታ በጠና ታሞ የነበረ ቢሆንም ቀስ በቀስ ከበሽታው ዳነ። ከዚያም ስዋሂልኛ ቋንቋ ለመማር አቀደ። የራሱ ቋንቋ ከሆነው ጀርመንኛ ሌላ እንግሊዝኛና የአማርኛና አረብኛ ቋንቋዎችን ይናገር ነበር። ስዋሂልኛን ፈጥኖ በመማር በሁለት ዓመት ውስጥ አዲስ ኪዳንን ወደዚህ ቋንቋ ተረጎመ። ይህን እያደረገም ኪካምባ ቋንቋን ይማር ጀመር። ዮሐንስ ሬብማን የተባለ ሌላ ሚስዮናዊ በሰኔ ወር 1846 ዓመተ ምህረት ክራፍን በስራው ለመርዳት ወደ ሞምባሳ መጣ። ይህ ጊዜ እነዚህ ሁለት ሰዎች ወደ መሃል አገር ተከታታይ ጉዞዎችን በማድረግ በቅርብ ስላሉ ነገዶች ይበልጥ ልገነዘቡ የሚችሉበት በመሆኑ መልካም ሆነ። የመጀመሪያ ስራቸው ለሚስዮን ጣቢያው የሚሆን አዲስ ስፍራ ማግኘት ነበር። ራባይ ኤምፒያ በተባለ ስፍራ የሚገኙ አለቆች ለሚስዮን ጣቢያ የሚሆን መሬት ሊሸጡላቸው በተስማሙ ጊዜ እቅዳቸው ከግቡ ደረሰ። ራባይ ኢምፓይ ከሞምባሳ 24 ኪሎ ሜትር ርቆ የሚገኝና 300 ሜትር ከፍታ ያለው ስፍራ ነው። በዚህ ምስ የሚስዮን ጣቢያ የታየው የመጀመሪያ ክንዋኔ መልካ ባይሆንም ክራፍና ሬብማን ግን ስለ ኢየሱስ ክርስቶስ የሚሰጡትን ምስክርነት ቀጠሉ ከራባይ ኤምፒአይ እየተነሳ ረጃጅም ርቀቶችን መጓዝ የጀመረው ሬብማን ነበር። ታይታና ቻጋ ወደተባሉ ስፍራዎች ሁሉ ጉብኝቶችን በማድረግ በግንቦት ወር 1848 ዓመተ ምህረት የክለማንጃሮን ተራራ ለማየት የመጀመሪያ አውሮፓዊ ሆነ። ሬብማን እንደተመለሰ ክራፍ ደግሞ ባስተደቡብ ወደ የኡሳምበራ ተራራዎች ተጓዘ። የዚያ አካባቢ ንጉሥ ለክራፍ መልካም አቀባበል አደረገለትና ወደፊት ተመልሶ እንደሚመጣ ጠየቀው። ከዚያ ቀጥሎ ወደ ምዕራብ ሌላ ጉዞ አድርጎ ነበር። ነገር ግን በዚያ የነበሩ ሰዎች መልካም አቀባበል ስላላደረጉለት ወደ ራባይ ተመለሰ። ክራፍ በሰሜን የሚገኙ ኦሮሞዎችን ፍላጎት ለማሟላት አንድ ነገር መደረግ ያለበት መሆኑ ይሰማው ነበር። በዚሁ መሰረት ሞምባሳ የሚገኘውን የካምባ አለቃ ለመጎብኘት ሐሳብ አቀረበና በእቅዱ መሰረት አነጋገረው። ይህ ኪቮይ የተባለ አለቃ በዝሆን ጥርስ ንግድ ተሰማርቶ ነበር። ክራፍ ፌዳራስ አንድ ቀን 1849 ዓ.ም ከሞምባሳ ሲወጣ የመጀመሪያ ዓላማው ወደ ሞምባሳ ለንግድ መጥቶ የነበረውንና ተግባቢውን የካምባ አለቃ የኪቮይን መኖሪያ መጎብኘት ነበር። ጉዞው ውሃ አልፎ አልፎ ብቻ በሚገኝበትና የማሳይ ጎሳ አባላት በሆኑ ዘራፊዎች እጅ የመውደቅ አደጋ ባለበት በረሃ የተደረገ እጅግ አስቸጋሪ ነበር። ባንድ ወቅት በቀን 49 ኪሎ ሜትር ተጉዘዋል። ሶስት ሳምንታት ጉዞ በኋላ መቶ ሜትር ከፍታ ላይ ባለውና ከባድ እሳት ጋሞራ እሳተ ገሞራ በሚገኝበት ያታ ከተባለ አምባ ደረሱ። እዚያ ሆኖ የክልማንጃሮን ተራራ ለማየት ይቻላል። ጉዞአቸው በሳር የተሸፈነ ምድር የሚያቋርጥ ነበር። በመጨረሻም ኅዳር 26 ቀን የኪቮይ መኖሪያ ከሆነው መንደር ደረሱ። ክራፍ ያቀረበው የሚስዮናዊነት ዓላማ መግለጫም መልካም ተቀባይነት አገኘ። ከዚያ በኋላ የጎሳ አለቃ የሆነው ኪቮይ እንዲህ አለው ኪቮይን እንዲህ አለው፣ ዓላማህን ሙሉ ለሙሉ ተረድቼዋለሁ። የጠየከውን ሁሉ ይሟላልሃል። ኪቮይ ክራፍን ወደ መሀል አገር አብሮት እንዲዘልቅና ወደ ባህር ዳርቻ በአራት ወይም በአምስት ወር እንዲመለስ ጠየቀው። ይህ ሀሳብ ተቀባይነት ስላጣ ኪቮይ ሀሳቡን ለወጠና ማውንቴን ኦፍ ዋይትነስ ወደ ተባለው ስፍራ ስለመጓዝ ሌላ እቅድ አቀረበለት። ክራፍ ከጥቂት ቀናት ጉዞ በኋላ የኬንያን ተራራ ለመጀመሪያ ጊዜ ተመለከተ። በዚህ ሁኔታ ለአምሳ አንድ ቀናት ከስፍራው ከተለየ በኋላ ተሳሳ 1 አርስ 18:49 ዓ.ም ወደ ራባይ ተመለሰ። ክራፍ ሚስዮናዊ ስራን ምስራቅ አፍሪካ ውስጥ ለማከናወን ያለውን አዲስ እቅድ ለመግለጥ በ1850 ዓ.ም ወደ አውሮፓ ሄደ። ይህ አዲስ ሐሳብ አፍሪካ ውስጥ ከሞምባሳ ጀምሮ ማዕከላዊ ምዕራብ አፍሪካ እስከሚገኘው የጋቦን ወንዝ ድረስ ባሉት ስፍራዎች እንደ ሰንሰለት የተያያዙ የሚስዮን ጣቢያዎች መክፈት ነበር። ይህን ሐሳቡን የቤተ ክርስቲያን ሚስዮናዊ ማህበር ስለወደደው ወደ ምስራቅ አፍሪካ በሚመለስበት ጊዜ የሚቀጥሉትን ሁለት ማዕከላዊ ጣቢያዎች እንዳቋቋም ስልጣን ሰጠው። በሐምሌ ወር 1851 ዓ.ም የተረጋጋ ስራውን ለመጀመር ከሞምባሳ ኡካምባኒ ወደ ተባለው የኪቮይ መንደር ሄደ። እዚያ በደረሰ ጊዜ መልካም አቀባበል ተደረገለት። ከዚያም የጣናን ወንዝ ለማየት ስለፈለገ ከኪቮይና ከሌሎች ሰዎች ጋር ወደ ሰሜን ተጓዘ። እንደ ዴቪድ ሊቪንግስተን እርሱም ለሚስዮናዊ ከስፍ ለሚስዮናውያን ከስፍራ ስፍራ መዘዋወር እንደ አውራ ጎዳና የሚያገለግል ትልቅ ወንዝ ለማግኘት ተስፋ ያደርግ ነበር ሆኖም ይህ ቡድን ጣና ወንዝ ከመድረሱ በፊት ከመቶ በላይ የሚቆጠሩ ዘራፊዎች በነበሩበት ቡድን ጥቃት ደረሰበት። ኪቮይና የእርሱ ከነበሩ ሰዎች አንዳንዶቹ ተገደሉ። ክራፍና ሌሎች ግን በተለያዩ አቅጣጫዎች በመሄድ አመለጡ። በዚያ እንኳን ብዙ መከራና ችግር ከደረሰበት በኋላ ኪቮይ መንደር ደረሰና የደረሰባቸውን ችግር ሁሉ እዚያ ለነበሩ ነገራቸው። አንዳንድ የመንደሪቱ ነዋሪዎች ኪቮይ ከሞተ ክራፍን መገደል አለበት አሉ። ሌሎቹ ደግሞ ወደ ባህር ዳርቻው እንዲመለስ ልንፈቅድለት ይገባል ብለው አሰቡ። ከዚህ ሁሉ በኋላ ጥቂት ሰዎች አጅበው ሞምባሳ ደረሱት። ክራፍ ይህን ሁሉ ከተረዳ በኋላ ኳምባ በተባለው ስፍራ የሚስዮን ጣቢያ መክፈቱ ተስፋ የሌለው ጉዳይ መሆኑን ተገነዘበ። የስፍራው ርቀትና እጅግ አደገኛ የነበረው ሁኔታ የማያቋርጥ ግንኙነት እንዲያደርግ እንቅፋት ሆኖበት ነበር። ስለዚህ ያቀደው የሚስዮን ስራ ጨርሶ እንዳልቀረ ተስፋ ቢያደርግም ቅር እያለው ለሌላ ጊዜ እንዲሸጋገር ወሰነ። ክራፍ በ1853 ዓመተ ምህረት በጤንነቱ ምክንያት ወደ አውሮፓ ተመለሰ። ኡሳምባራ የተባለው ስፍራ የሚስዮን ጣቢያ ለማቋቋም በነበረው እቅድ ከቤተ ክርስቲያን ሚስዮናዊ ማህበር ሚስዮናውያን አንዱ ሊፈጽም ሞክሮ ነበር። የአካባቢው ንጉሥ የሚስዮን ጣቢያ እንዲቋቋም የሚፈቅድ መሆኑን ለክራፍ ቃል ቢገባለትም ያን እቅድ ሌላ የቤተ ክርስቲያን ሚስዮናዊ ማህበር ሚስዮናዊ ፈጽመው ቢባል አልፈቅዳለ። በመሆኑም ሚስዮናዊ ሬብማን የተባለው ሰው ብቻ ስራውን ላይ በመተው በ1855 ዓመተ ምህረት ወደ አውሮፓ ተመለሰ። በ1856 ዓመተ ምህረት ሱልጣኑ በመሞቱ በአካባቢው በተፈጠረው የፖለቲካ ያለመረጋጋት ምክንያት ሬብማን ራባይ እና ሞምባሳ ውስጥ ብቻ ከሰራ በኋላ በ1875 ዓ.ም ከምስራቅ አፍሪካ እስከሄደ ድረስ ምንም ተጨማሪ ጉዞ አላደረገም። የምስራቅ አፍሪካ ውስጥ ምስራቅ አፍሪካ ውስጥ የመጀመሪያው የፕሮቴስታንት ሚስዮናዊያን ቀዳሚ ተልዕኮ በዚህ ሁኔታ ተጠቀለለ። እነዚህ የቤተክርስቲያን ሚስዮናዊ ማህበር ሚስዮናውያን ይህን ሁሉ ጥረት ቢያደርጉም ብዙ ሰዎች ወደ ክርስትና ሊለወጡ ሲለወጡ አላዩም። ወንጌልንም ራቅ ወዳለ ስፍራ እንብዛን ፈቀቅ ላደረጉትም ስራው ግን ተጀምሮ ነበር። በክራፍና በሬብማን በተሰራው ጥናትና በቀረበው ዘገባ መሰረት ሌሎች የጌታ አገልጋዮች ሊከተሉና ስራውን ሊቀጥሉ ይችሉ ነበር። ነጻ በወጡ ባሪያዎች መካከል የነበረው የሚስዮን ስራ የሮም ካቶሊካውያን በ1863 ዓመተ ምህረት ዛንዝባር ደሴት ላይ ትልቅ የሚስዮን ጣቢያ አቋቋሙ ሕንፃዎችንና ቤተ ክርስቲያን ለመገንባት የሚያስችላቸውን በርከት ያለ ገንዘብም ከፈረንሳይ መንግስት አገኙ ስራው ብዙም ሳይቆይ ከደሴቲቱ ወደ ዋናው ሀገር ዘለቀና በጋሞዮ በተባለው ስፍራ የሙት ልጆች ማሳደጊያ ማሳደጋና ነፃ የወጡ ባሪያዎች የሚሰሩበት ማዕከል ተቋቋመ። በ1873 ዓመተ ምህረት ሴቶች መነኮሳትን የማዘጋጃ ስልጠና እስከመሰጠት ችሎታ ያለው በጣም ትልቅ የሚሲዮን ጣቢያ ተቋቋመ። ነፃ የወጡ ባሪያዎችን ለመርዳት ፍላጎት የነበራቸው የሮም ካቶሊካውያን ብቻ አልነበሩ። ሰርባርቲል ፍሬሬ የተባለ ሰው በ1873 ዓመተ ምህረት የቤተ ክርስቲያን ሚስዮናውያን ማህበር ነጻ ለውጡ ባሪያዎች የሚሆን መጠለያ እንዲሰራ ሀሳብ አቀረበ። ሬብማን ወደ አውሮፓ እንዲመለስ በተደረገበት በ1875 ዓ ም ፍሬሬታውን በቤተ ክርስቲያን ሚስዮናውያን ማህበር ተመሠረተች። የእንግሊዝ የባህር ኃይል ህንድ ውቅያኖስ ላይ ከአረብ ጀልባዎች ያገኘውን ነጻ የወጡ የባሪያዎችን ንብረት በመርከብ በማምጣት ፍሬሬታውን ላይ አራገፈ። ይህ ስራ በፍጥነት አደገና አስጨናቂ የነበረውን የአረብ ባሪያ ንግድ እንቅስቃሴ ድል በማድረግ ረገድ ይፈለግ የነበረውን እርዳታ አሟላ። የሜቶዲስት ቤተ ክርስቲያን ስራ ይህ በዚህ እንዳለ በ1862 ዓመተ ምሕረት የተባበሩት የሜቶዲስት ነጻ አብያተ ክርስቲያን ክራፍ በመጻፍ የገለጠውን የኦሮሞ ነገድ በወንጌል የመድረስ ኃላፊነታቸውን ለመወጣት ወሰኑ። ክራፍ ራሱ አራት ሚስዮናውያን ያሉበት ቡድን ወደ ሞምባሳ እንዲመጣ አደረገ። የቡድኑ አባላት ከሞምባሳ በስተሰሜን 25 ኪሎ ሜትር ርቆ በሚገኘውና ሪቤ በተባለው ስፍራ አዲስ የሚስዮን ጣቢያ እንዲያቋቁሙ ከረዳቸው በኋላ ወደ አውሮፓ ተመለሰ። ከአራቱ ሚስዮናውያን መካከል ሶስቱ ቶማስ ዌክፊልድ የተባለ ጓደኛውን ብቻ ትተው ወዲያውኑ ወደ አውሮፓ ተመለሱ። ብዙም ሳይቆይ ቻርልስ ኒው የተባለ ሚስዮናዊ መጣና ቶማስ ጋር በአንድነት ስራቸውን በትጋትና በቅልጥፍና ያከናውኑ ጀመር። የኦሮሞ ነገድ ለመጎብኘት መጀመሪያ በመርከብ ቀጥሎም በእግራቸው ወደ ማሊንዲ ተጓዙ። በመጨረሻም ከጣና ወንዝ አልፎ ሶስት መቶ ያህል ሰዎች ወደሚኖሩበትና የጋንዳ የኦሮሞ አለቃ ወደ አለበት አንድ መንደር ደረሱ። በዚህ መንደር መልካም አቀባበል የሚደረግላቸው ከመሳይ ጎሳ ጥቂት ጥበቃ ሲደረግላቸው እንደሆነ ተገንዝበው ነበር። በመጨረሻ ይህ ጦረኛና የሚፈራ ነገድ በምድሪቱ ሁሉ ተሰራጭቶ እንደሚኖርና ወደዚያ መቅረባቸውን እንኳ ቢሰማ ዜናው ድንጋጤውም ሽብር ሊፈጥር እንደሚችል ተገነዘቡ። የሜቶዲስቶቹ ምቹ የሆነ የሚሲዮን ጣቢያ ለማግኘት ባለመቻላቸው የኦሮሞን ነገድ ብዛትና ምስራቅ አፍሪካ ውስጥ ያላቸውን ጠቃሚ ስፍራ አስመልክቶ ክራፍ የነበረው ሀሳብ የተሳሳተ ነበር ወደሚል ውሳኔ ደረሱ። በደቡብ የኢትዮጵያ ክፍል የሚገኘው የኦሮሞ ነገድ ድሃና የመሳይን ጎሳ ለማሸነፍ የሚያበቃ ጥንካሬ የሌለው መሆኑን ተገነዘቡ። የነገዱ የህዝብ ብዛት በጣም አነስተኛ ይመስል ስለነበር ዌክፊልድና ኒው የተባሉት ሚስዮናውያን የምስራቅ አፍሪካ ዋና ነገድ ኦሮሞዎች ናቸው ብሎ ክራፍ የሰነዘረው ሀሳብ የተሳሳተ ነው ወደሚል ድምዳሜ ደረሱ። መተድስቶች ከእነርሱ ጋር ሪቤ ወደተባለ ስፍራ የሄዱ ዘንድ አንዳንድ ኦሮሞዎችን አበረታቷቸው። እነዚህ ሚስዮናውያን እግዚአብሔርን ቃል በማስተማራቸው በ1870 ዓ የመጀመሪያዎቹ የኦሮሞ ነገድ ክርስቲያኖች ተጠመቁ። ሜቶዲስቶቹ እስከ 1885 ዓመተ ምህረት ድረስ በኦሮሞ ምድር የሚስዮን ጣቢያ ለማቋቋም አልቻሉም ነበር። ተሳክቶላቸው ቢያቋቁሙ ከሶስት ወር በኋላ በአንዳንድ የማሳይ ጎሳዎች ስለተወረረ እዚያ የነበሩት የመጀመሪያ ሚስዮናውያን ተገደሉ። ስለዚህ ወደ ኦሮሞዎች የሚደረገው ሚስዮናዊ ተልእኮ እንደገና ተገታ። ቡጋንዳ ወንጌልን ተቀበለ። ወንጌል በ1878 ዓመተ ምህረት ራቅ ብለው ምስራቅ አፍሪካ ውስጥ ወደሚገኙና አሁን ኬንያ ኬንያና ታንዛኒያ ብለው ወደሚንጠራቸው ስፍራዎች አልደረሰም ነበር ሆኖም በ1877 ዓ.ም ወንጌልን ወደ ቡጋንዳ ለመድረስ ሚስዮናውያን ምስራቅ አፍሪካ ውስጥ የሚገኙ ብዙ ህዝቦችን አልፈው ሄዱ። ይህ የሆነው ለምን ነበር? ቡጋንዳዎች ከነርሱ ባስተ ምስራቅ ከሚገኙት ሰዎች ቀድመው በወንጌል የተደረሱት ለምን ነበር? ለእነዚህ ጥያቄዎች የሚሆን መልስ ሄነሪ ስታሊን በተባለ ሰው ስብዕና ውስጥ ይገኛል። ሊቪንግስተን በ1872 ዓመተ ምህረት ከስፍራው ከሄደ በኋላ ስታሊን ወደ ብዙ ተጨማሪ አፍሪካ አገሮች የመጓዝ ከፍተኛ ፍላጎት አድሮበት ነበር። በ1874 ዓመተ ምህረት ዛንዝባር ደረሰና በዓመቱ መጨረሻ ወደ ምድሪቱ ዋና ክፍል በመቃረብ ትልቅ አሳሽ ቡድን አሰባሰበ። የቡድኑ አባላት ግብ የቪክቶሪያ ሐይቅ ሆኖ አላማቸው የክልሉን መልካ ምድር ይበልጥ ማወቅ ነበር። ስታሊን ከአይቁ ባስተሰመን እንደደረሰ የቡጋንዳውን ንጉስ ሙቲሳን አግኝቶ ነበር። ስታሊን ሶናዊ ባይሆንም ከንጉስ ሙቲሳ ጋር ባደረገ ውይይት ስለ ክርስትና ነገረው። ከንጉሱ ጋር ውይይት ባደረገ ግዜ የራዳው ዳሊንግተን ሙፍታ የተባለ አገልጋዩ ነው። ሙፍታ ከማዕከላዊ ሐይቅ አካባቢ ነጻ የወጣ ባሪያ ሲሆን እርዳታ ያገኘውና የሰለጠነው በዩኒቨርሲቲዎች ሚሲዮን አማካይነት ነው። ክርስቲያን ከሆነበት ጊዜ ጀምሮ የጎሳ መሪ ለሆነው ካባካ ስለ ክርስቶስ ለመመስከር ጽኑ ፍላጎት ነበረው። ስታሊን ይህን ሲረዳ ለካባካውና ለቤተ መንግስቱ መመስከሩን እንዲቀጥል እዚያው ተወው። ይህ ከሆነ በኋላ ሙፍታ ለማስተማሪያ ይረዳው ዘንድ በስዋሂልኛ የተጻፈ መጽሐፍ ቅዱስ፣ ጥቁር ሰሌዳና ጠመኔ እንዲላክለት ጠየቀ። ረዳት አስተማሪም ጠይቆ ነበር። ቤተ ክርስቲያኒቱ ትልቅ ለማድረግ ለቤተ ክርስቲያን ሚስዮናዊ ማህበር ሚስዮናዊን መንገድ ያዘጋጁት አፍሪካውያን ክርስቲያኖች ናቸው። ስታሊን ካባካ ከመለየቱ በፊት በአሜሪካና በእንግሊዝ ጋዜጦች የወጣ አንድ ደብዳቤ ጽፎ ነበር። በዚህ ደብዳቤው በመካከለኛ አፍሪካ ስላለና እጅግ ጠንካራ በሆነ ንጉሥ ስለሚመራ አንድ ብርቱ መንግስት ገልጧል። ደብዳቤው ንጉሡ ስለ ክርስትና ከፍተኛ ፍላጎት እንደነበረበትና ሌሎች ሰዎች ወደ እርሱ መጥተው ይበልጥ ይነግሩት ዘንድ እንደሚሻ ያስረዳ ነበር። ያ ደብዳቤ እንግሊዝ ውስጥ ከፍተኛ ፍላጎት ፈጠረና ወዲያውኑ ቡጋንዳ ውስጥ የወንጌል ሥራ ለመጀመር ይቻል ዘንድ የቤተ ክርስቲያን ምሶናዊ ማህበር 5000 ፓውንድ አገኘ። መዋጮው ቀጠለና ደብዳቤው እንግሊዝ በደረሰ በስድስት ወር ውስጥ የቤተ ክርስቲያን ምሶናዊ ማህበር ቡጋንዳ ውስጥ የሚስዮን ጣቢያ ለማቋቋም የሚሆን 12000 ፓውንድ አገኘ ለዚህ አገልግሎት የሚሆን የተሰማሩት የመጀመሪያዎቹ ስምንት የቤተ ክርስቲያን ሚስዮናውያን ማህበር ሚስዮናውያን ምስራቅ አፍሪካ የደረሱት በሰኔ ወር 1876 ዓመተ ምህረት ነው። በአመቱ ደግሞ የመጀመሪያዎቹ ሁለት ሚስዮናውያን የሙትሳ ዋና ከተማ ከሆነው ስፍራ ደረሱ። እነዚህ ሁለት ሚስዮናውያን ከንጉሶ ጋር ከተገናኙ በኋላ ዳሊንግተን ሙፍታ በታማኝነት ስለ ክርስቶስ ሲያስተምር አገኙት። ንጉስ ሙትሳ ለቤተ ክርስቲያን ሚስዮናዊ ማህበር የሚስዮን ጣቢያ መስሪያ ቤት ሰጣቸውና መሬት ሰጣቸውና ወዲያውኑ ቤት ተገነባ። ከሚስዮናውያኑ አንዱ በዚህ ስፍራ ልረዳቸው የሚመጣውን ሰው ለመቀበል ቪክቶሪያ ሐይቅ ላይ በመርከብ ጉዞ ጀምሮ ነበር። ነገር ግን ሁለቱም ሚስዮናውያን ኡከሬዌ እየተባለ ደሴት ላይ እንዳሉ ተገደሉ። ይህ ለቤተ ክርስቲያን ምሶናዊያን ማህበር አስደንጋጭ ነገር ቢሆንም ስራውን ለማቆም የሚያስገድድ አልነበረምና ምሶናውያን ምሶናዊውን ተግባር ቀጠሉ። ንጉስ ሙትሳ ክርስቲያንነቱን ለሰው ሁሉ ከማሳወቁ ባሻገር ቤተ ክርስቲያኒቱ ውስጥ የይሁዳ አምልኮ ፕሮግራም ማካሄድ ጀመረ። ይህ ፕሮግራም አለቆች አገልጋዮችና የንጉስ ቤተሰቦች ሁሉ የሚካፈሉበት ነበር። የቤተ ክርስቲያን ሚስዮናዊ ማህበር ሚስዮናውያን ወደ እነርሱ የሚመጣውን ሁሉ ሊያገለግሉ ቢችሉ ወደ የገጠሩ የሄዱ ወንጌልን እንዳ እንዲያዳርሱ ፈቃድ አላገኙም ነበር። ወደ እነርሱ የሚመጣው አብዛኛው ሰው መጽሐፍ ቅዱስን ለማንበብ ይችል ዘንድ ትምህርት ያስፈልገው ነበር። ኡከሬዌ ደሴት ላይ የተፈጸመውን የሁለቱን ሚሶናውያን ግድያ እንደሰማ ወዲያውኑ ወደ ቡጋንዳ የመጣው በዘመኑ እጅግ የላቀ ችሎታ ከነበራቸው ሚሶናውያን አንዱ የሆነው አሌክሳንደር ማኪ ነው። ይህ ሰው ታላቅ ሰባኪና መልካም አስተማሪ ከመሆኑም በላይ ዞ ጊዜ በየእሁድ ለካባካ ይሰብክ ነበር የባሪያ ሳደርነትን ጥንቆላልና ከአንድ በላይ ጋብቻን በመቃወም ያለ ፍርሃት ሰብኳል። በ1879 ዓመተ ምህረት በንጉሱ ግቢ ችግር በተነሳ ጊዜ እንኳን ነገሩ ሁሉ በጥሩ ሁኔታ የሚከናወን ይመስል ነበር። በኋላ አንድ የሮም ካቶሊክ ሚስዮናዊ ወደ ሙቲሳ በመምጣት ቡጋንዳ ውስጥ የሚስዮን ጣቢያ ለማቋቋም ይችል እንደሆነ ይጠይቀዋል ማኪ ይህን ስረዳ ምስራቅ አፍሪካ ውስጥ ሚስዮናዊ ገና ያልደረሳቸውና በመቶ የሚቆጠሩ ብዙ ነገዶች እንዳሉ ለካቶሊካውያን ሊገልጥላቸው ይሞክራል። በዚሁ መሰረት ካቶሊኮቹ ከቡጋንዳ ይልቅ ወንጌል ወደ አልደረሰባቸው ስፍራዎች ስራቸውን ቢጀምሩ ይሻል ነበር። እነሱ ግን ሌላ ስፍራ ስራ ለመጀመር ፈቃደኛ አልሆኑም። ከቤተ ክርስቲያን ምሶናዊ ማህበር ጋር ለመወዳደር የመጡ መሰሉ። ካባካ የፈረንሳይ ካቶሊካውያን እዚያው እንዲቆዩ ፈቀደላቸው። ዘግየት ዘግየት ብለን በምናደርገው ጥናት ካቶሊካውያኑ በቡጋንዳ ስራ እንዲጀምሩ በመወሰኑ የብዙ ሰዎችን ሞት በማስከተልና በመንግስቱ ውስጥ የወንጌልን መስፋፋት በማዘግየት ባለንጣነት የፈጠረበትን ሁኔታ እንመለከታለን። የለንደን ምስዮናዊ ማህበር ከቪክቶሪያ ሐይቅ ፓስተ ደቡብ በተንጋኒካ ሐይቅ ዳርቻ ስራ ጀመረ። የመጀመሪያውን ጣቢያ ኦጂጂ በተባለው ስፍራ ለመክፈት በተደረገው ሙከራ ብዙ ምስዮናዊያን ከሞቱ በኋላ በ1879 ዓመተ ምህረት ሁለት ጣቢያዎች ተከፈቱ። በመሆኑም ስራው በተንጋኒካ ሐይቅ አካባቢ የሻማ ብርሃን ያህል ተለኮሰና በአካባቢው ለሚኖሩ ህዝቦች የወንጌል መልእክት ተዳረሰ። በመጨረሻም ከ1840 እስከ 1878 ዓመተ ምህረት ባለው ጊዜ ቤተ ክርስቲያን በኢትዮጵያ የነበረችበትን ሁኔታ መመልከት አለብን። በዚህ ጊዜ ክራፊን ጨምሮ አንዳንድ ሚሶናውያን ኢትዮጵያ ውስጥ ሚሶናዊ ስራ ለመጀመር ሞክረዋል። በገጠሩ የነበሩት ብዙ ሰዎች ክርስትናን በግልጥ የተረዱ አይደሉም። የሚስዮናውያን አላማ ወንጌልን ለህዝቡ ጥልቅ ግልጥ ማድረግ ቢሆንም ከኮፕቲክ ቀሳውስ ተቃውሞ ገጠማቸው። መንግሥት ራሱ ስራውን አስቸጋሪ ያደረገባቸው ከመሆኑም በላይ በ1860 ከ1860 እስከ 1875 ዓመተ ምህረት በአገሪቱ የነበረው አለመረጋጋት ለስራው ተጨማሪ እንቅፋት ሆነ። በ1878 ዓመተ ምህረት ኢትዮጵያም ሆነ ሱዳን ውስጥ የነበሩት የሚስዮን ጣቢያዎች በጣቅ በጣም ጥቂቶች ነበሩ። ጥያቄዎች። አንደኛ ሉድዊክ ክራፍ አፍሪካ ውስጥ ስራ የጀመረው የት ነበር? ስፍራውንስ ለምን ተወው? ሁለተኛ ክራፍ ወንጌልን ለኦሮሞዎች ማድረስ ጠቃሚ መሆኑ የተሰማው ለምን ነበር? ሶስተኛ ክራፍና ኪቮይ የተባለው የተባለው የጎሳ አለቃ ታና ወንዝ አካባቢ ያለውንና ውካምባኒ የተባለውን ስፍራ ለመጎብኘት ሲሞክሩ ምን ተፈጸመ? አራተኛ ፍሬሬ ታውን ምንድነው? የተጀመረው እንዴት ነበር? አምስተኛ ሜቶዲስቶች ኦሮሞዎችን በወንጌል ለመድረስ ያደረጉት ጥረት ምን ነበር? ስድስተኛ ሄንሪ ስታሊን ቡጋንዳ ውስጥ የሚሲዮን ስራ ይጀመር ዘንድ እርዳታ ያደረገው እንዴት ነው?